የጀርመኗ መራሂተ መንግስት አንጌላ ሜርክል ከአትላንቲክ ባሻገር ስላለው ግንኙነትና ስለ አሜሪካን ፕሬዚዳንቶች ብዙ አይተዋል፣ ብዙ ያውቃሉ ማለት ይቻላል። እጅግም የማይወደዱትን የቀድሞ የዩኤስ አሜሪካን ፕሬዚዳንት ጆርጅ ቡሽን በስልጣን ላይ ሳሉ ጀርመን ባልቲክ ባህር አቅራቢያ ጋብዛዋቸው ነበር። በጣም ተወዳጁን ባራክ ኦባማንም በባቫሪያ አልፈን ተራራ ግርጌ የጀርመንን ባህላዊ ምግብና ቢራ ጋብዘዋቸዋል። ሜርክል በነዚህ ሁለት የዩኤስ አሜሪካ ፕሬዚዳንቶች የስልጣን ዘመን ከአትላንቲክ ባሻገር ያለውን ግንኙነት በኢራቁ ጦርነትና በአሜሪካው ብሔራዊ የስለላ ተቋም ስለላ ያሳደረው ቅሬታ ከባድ ቀውስ ቢያስከትልም ሜርክል ከዋሽንግተኑ መንግስት ጋር በጣም የተቀራረበ ግንኙነት በማድረግ በቡሽም ጊዜ ሆነ በኦባማ ጊዜ በአውሮፓ ጉዳይ የመጀመሪያ የቅርብ አማካሪ ሆነው ቆይተዋል። ይሁንና በበርሊን የውጭ ግንኙነት ጉዳዮች ላይ የአውሮፓ ምክር ቤት ቢሮ ሊቀመንበር ዮሴፍ ያኒንግ እንደሚሉት ሜርክል ካሁኑ የዋሽንግተን መ መንግስት ጋር ፈታኝ ሁኔታ ነው የሚገጥማቸው። የአሜሪካንን ፖለቲካ በተመለከተ እንዳሁኑ ውስብስብ ሆኖ አያውቅም። በኢጣሊያ ቦሎኛ ጆን ሆፒንግን ዩኒቨርሲቲ አሜሪካዊው የውጭ ጉዳይ ተመራማሪ ዶን ሃርፐር እንደገለጹት፣ መራይተ መንግስት አንጌላ ሜርክል ከአሜሪካ ፕሬዝዳንት ጋር ጥሩ ግንኙነት ለመፍጠር አዲስ መንገድን መፈለግ ይኖርባቸዋል። ትራምፕ ከኦባማም ሆነ ከቡሽ ፈጽሞ የተለዩ ሰው ናቸው። ትራምፕ ከነዚህ ከሁለት የቀድሞ አሜሪካ ፕሬዚዳንቶችም ሆነ ከሜርክል የሚለዩት ምንም አይነት የፖለቲካ ልምድ ስለሌላቸው ከዚህ በተጨማሪ ትራምፕ ስለማንኛውም ፖለቲካም ሆነ በሌሎች ርዕሶች ላይ በቅጽበት ጠባ ጫሪ የሆኑ አስተያየቶችን በትዊተር መገናኛ መረብ በማሰራጨታቸው ነው። ሌላው ትራምፕ ከብዙሀን መገናኛዎች የግል ጸብ ላይ ናቸው። ትራምፕ ይህንን ሁሉ ነገር ይዘው ዋይት ሐውስ መገኘታቸው ብቻ ሳይሆን ልዩ የሚያደርጋቸው ከመርሃይተ መንግስት አንጌላ ሜርክል ፍጹም ተቃራኒ መሆናቸውም ነው። ሜርክል ረጋ ያሉና ቁጥብ በመሆናቸው ይታወቃሉ። የትራምፕና የሜርክል ህይወት ታሪክ ና መንግስታዊ አመራር ስልት የተለያየ በመሆኑ በሁለቱ መካከል ሊኖር የሚችለውን ግንኙነት አስቸጋሪ ያደርገዋል። መራሂተ መንግስቷ በዓለም ላይ የጋራና በርካታ ሀገራትን ያካተተ ፖለቲካን ማራመድ ነው የሚፈልጉት። ትራምፕ በተቃራኒው ለዓለም አቀፍ ጉዳዮች የአንድ ልዕለ ሀያል መንግስት መፍትሄ ነው የሚደግፉት። ብዙ ሀገራትን ያካተተ የአሰራር ዘይቤንም ይንቃሉ። የሜርክል የዚህ ጉብኝት ዓላማ ይላሉ በመቀጠል ያኒግ ከፍላጎታቸው አንዱ በቡድን ሀያ ሂደት ያሉትን ችግሮች በትብብር መዋቅሮች ለመፍታት ከአዲሱ ፕሬዚዳንት ቢያንስ የቃል ቁርጠኝነት ማግኘት ነው። ትራምፕ የብሬግዚት ማለት ብሪታንያ ከአውሮፓ ህብረት እንድትወጣ የመጀመሪያውን ንድፈ ሀሳብ ያስቀመጡትን ኒግል ፍራዥን ምርጫውን እንዳሸነፉ የመጀመሪያው የውጭ ሀገር እንግዳ አድርገው በመጋበዛቸው ለአውሮፓ ህብረት ያላቸውን አቋም በግልጽ አሳይተዋል። ብሪታንያ ከአውሮፓ ህብረት መውጣቷን በጣም አድርገው የሚደግፉት ትራምፕ ለተደጋጋሚ ጊዜ ከአውሮጳ ህብረት የሚጠብቁት ኢምንት እንደሆነና ይልቁንስ ከህብረቱ ይልቅ ከእያንዳንዱ የአውሮጳ ሀገር ጋር ግንኙነት ማድረግ እንደሚሻልም አሳይተዋል። በዚህ ምክንያት ሜርክል በዚህ የአሜሪካ ጉብኝታቸው የሚጠበቅባቸው ስራ እንደ ትራምፕ አመለካከት የአውሮጳ ህብረት ለጀርመንና ለአውሮጳ ሀገራት ብቻ ሳይሆን ለዩኤስ አሜሪካም ጠቃሚ መሆንን ግልጽ ማድረግ ነው። ከዚህ ጉብኝት ይገኛል ብዬ ተስፋም ማድረግ ነገር ቢያንስ ሜርክል ትራምፕ የአውሮፓ ሕብረትን ማጥቃት እንዲያቆሙ ሊያስገድዷቸው ይችላሉ። ማሪን ለፔን የፈረንሳይ ቀኝ ጽንፈኛ ፖለቲከኛን የመሳሰሉ ፖለቲከኞችን ማበረታታት እንዲያቆሙም ያደርጓቸዋል ብዬ አምናለሁ። የሩሲያ አጨቃጫቂ ርዕሰ ጉዳዮችን በሚመለከት ሜርክል በተመሳሳይ ሁኔታ ሞስኮን ለማሳተፍ ከሁለተኛው ዓለም ጦርነት በኋላ የረቀቁትን ሕጎች መሰረት ማድረግ እንደሚያስፈልግ ለትራምፕ ግልጽ ያደርጋሉ። በዚህ ማለበዚያ ትራምፕና ሜርክል ከዚህ ከመጀመሪያ ያግንኙነታቸው በኋላ አብረው መስራት የሚያስችላቸው የጋራ መሰረት ይኖራቸው አይኖራቸው ግልጽ ላይሆን ይችላል። በመጀመሪያ ደረጃ ዶናልድ ትራምፕ በመጪው ስድስት ወር የስራ ውጤት ማቅረብ ይኖርባቸዋል። ሜርክል ደግሞ የፓርላማ ምርጫን ማሸነፍ ይጠበቅባቸዋል። የአሜሪካው የውጭ ጉዳይ ተመራማሪ እንደ ዶን ሃርፐር እምነት ደግሞ ይህ የሁለቱ ባለስልጣናት የመጀመሪያ ውይይት በአጭር ጊዜ ውስጥ የሚታይ ውጤትን ያስገኛል። ትራምፕ ሜርክልን ፊት ለፊት ካነጋግሩ በኋላ ሴት ትዩዋን ለመስደብ የሚከብዳቸው ይመስለኛል